ከአማራ ክልል ተፈናቅለው ወደ ትግራይ ምዕራባዊ ዞን የገቡት ከሰባት መቶ በላይ እንደሆኑ ይነገራል። ከእነዚሁም በወር 15 ኪሎ ስንዴ ለያውም ቀኑ ጠብቆ የማይሰጠው አልበቃ አላኑር ያላቸው ከ240 በላይ ወገኖች ወደ ሱዳን ለመሰደድ በአራት አውቶቢሶች ቢንቀሳቀሱም ኮማንድ ፖስቱ ድንበር ላይ እንደከለከላቸው ለዶይቸ ቬለ ተናግሯል። ቱሜን ደስቶ አስፋበላለሁ ተፈናቂ የመጣሁበት ከምዕራብ አርማጭሆ አብራጀራ ከሚባለው አካባቢ ማለት ነው። ወደ ሁለት መቶ አርባ ምናምን እንደዛ እንሆናለን። መጀመሪያ በቃ አማራጭ የለንም እና ወደ ቦርደር በዚህ በሁመራ አካባቢ ያለው ወደ ልጉድ የሚባለው አለ። ቦርደር ሁለቱ ሀገሮች ቦርደር ነው። አሁን በዛ አካባቢ የሚወጣ ስንል ቢያንስ ቢያንስ ባ ከሀገራችን ከወጣን ከዛ የሆነ ነገር ይኖራል ብለን ለመውጣት አሰብ ከዛ ስንወጣ በኮማንድ ፖስቱ፣ ሌላ ሌላ የዞኑ ፖሊስ ተቋሞች ምናምን ደግ በሙሉ ተሰባስበው መጡና እንዴት፣ አሁን ዶኩማንቶስ ጊዜ እንደት ታደርጋላችሁ? ታዲያ እኛ ድንጋይ አልወረወርን፣ እኛ ይህ መጥፎ ነገር አልሰራን። በቃ እኛ ራበን፣ እርቦናል ነው ያለው። ስለዚህ እናንተ ካልሰማችሁ ወደ ሰሚ ወዳለበት ቦታ እየሄድን ነው ብለን ስንናገራቸው ማለት ነው እስከ ማክሰኞ ትንሽ ጠብቁና ማክሰኞ እስኪ ከሚመለከታቸው ጋር ተወያይተን መፍትሄ እንሰጣቸዋለን አሉን። ማክሰኞ ነገር ስንገናኝ ምንም የተለየ ነገር የለ፣ አርፋችሁ መቀመጥ አለባችሁ ብለው ደግሞ የመጨረሻ በዚ ሰሰናውትን ደግሞ በቃ ቢያንስ የምናደርገው ራሱ ግራገባ ገባን። በመንግስት በኩል እንደርስን ያለ ማስፋራት ነው እንደዚህ እንደዚህ የምታደርጉ ያላችሁ ስራ ታድርጉ እንደዚህ በቃ ነፋሽ ናችሁ፣ የጉንበት ሰባት ተከታይ ናችሁ፣ እስከሌላ ሌላ ሌላ ሌላ ስያ የሚሰጥ ነው እኛ ስለ ራም የምናወራ ስለ ፖለቲካ አለም ሌላ ፖለቲካ አለም የሚያወር በአካባቢው የሚገኙ አንድ የአይን እማኝ በበኩላቸው ተከታይን ብለውናል። አማራ ክልል ተፈናቃይ የትግራ ተወላጆች በእርግጥ በሁመራ በኩል የገቡት በጣም ትልቅ ግፍ እና መንገላታት እየደረሰባቸው ነው። አንደኛ ነገር በስማቸው የተለመነውን ገንዘብ ለገዥው ፓርቲ ለገዥው የሚጠቀምበት እንጂ ለራሳቸው ምንም እስካሁን ድረስ የተሰጣቸው የለም። በቃ እንግዳማ ወደ ሱዳን እንሄዳለን፣ ሱዳን ቢያንስ ቀይ መስቀል እንኳን ሊቀበለን ይችላል በሚል ልጉዲ በተባለው የሱዳን መስመር በአራት አውቶቡስ ማለት ሁለት መቶ አርባ አካባቢ እዛ መከላከያና ና የኮማንድ ፖስት ተወካዮች መንባሪዎች እንዲመለሱ ተማጽነዋቸው ተመልሰዋል። እስካሁን አሉ ማለት ነው። በጉዳይ ላይ ምላሽ ይሰጡን ዘንድ የዞኑ ምክትል አስተዳዳሪ ትላንት በስልክ አግኝተናቸው ነበረ። ሰው እያስተናገዱ መሆናቸውንና በምሳ ሰዓት ላይ እንድንደውልላቸው ነገሩን። ይኸው ከትላንት ጀምሮ እስከ ዛሬ በጽሑፍ መልእክት ጭምር ልናነጋግራቸው ብንሞክርም ፍቃደኛ ሳይሆኑ ቀርቷል። ለዶይቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም